ቀጠሮ የተያዘለት ሌላ ወግም አለን። ከድምፃዊ ሚካኤል በላይነህ ጋር በቀደመ ዝግጅታችን የጀምርነውን የሙዚቃ ዙሪያ ቀሪ ወግ ዛሬ ጨርሰ ልናሰማ ቃል ገብተናል። አዎ፣ እናም እነሆ አሁን ሰዓቱ ደርሷልና ወደዚያው ልናቀና ነው። አሉላ፣ በቀደመ ወጋችሁ በሰነዘርክለትና በሄደር ባቆየነው ጥያቄ ነው የምንጀምረው ቅዱስ ሚካኤል በላይነግ ወደ እኔና ወደ አንተ ዘመንም በዚህ የምርጫ ጉዳይ ላይ ገፍቼ ሄዳለሁኝ። አንድም አንዳችሁ የሌላችሁን ስራ የምትተችበትም የምታደንቁበትንም እድል በር ስለሚከፍ አዲስ ስራም ሲወጣ እንደ ሙዚቃ ሰው ስሜት ሊሰጥህና ትከታተላለህ። የሙዚቃችን ጥንካሬ የሚለካው በምንወዳቸው ብቻ ሳይሆን በሁለቱም ወገን በነጻነት ሙዚቃ ላይ ያለንን ስሜት በግልጽ በማድረግ ጭምር ነውና አንተ ገፋ ተደርገው ከሚጠየቁት ውስጥ ነው። አሁን የምትሆነው የማንን ስራ እንደምትወድ ለምን እንደምትወድ የማን ስራ ላይ የተለየ እይታ እንዳለ ይነነት ጥንካሬ ያልታየበትም የምትለውን አውቃለሁ። ሙዚቃ ሰው ሲኮን አይነካም በሩቁ ነው የምትሉት፣ እሷን በር ማለፍ አለብን። እኛ መጠየቅ፣ እናንተ መመለስ። እኔ እንግዲህ አንዱ ተሰላፊ ነኝ። በዚህ ጊዜ ካወጡት ዘረዘርካቸው ድምፃኖች ውስጥ አንዱ እና በዚህ ምክንያት እንደዚህ እንደዚህ ብሎ እኔ አናላይዝ ለማድረግ ፓነል ዲስከሽን ቢሆን በአንድ አዳራሽ ውስጥ እና ሌሎቹም አጠገቢ ኖረው ቢሆን የበለጠ ይቀሌ ነበረ። ልክ ነው። እስቲ ከሚቀለውን እነሳ። ያንተ ስራ ላይ የተወደደ ስራ ብዙ ሰዎች የሰሙት ነው፣ ግን ሊተች ይችላል። ሌሎች እንዲተቹ እድል እንሰጣለን፣ እንጠይቃለን እንዲህ አይነት ጥያቄ እንደማነሳባቸው። ይህንን ከአንተ ጋር የማደርገውን ሙከራ ከዚህ ቀደም ከነጋገርኳቸው ከበርካቶቹ ጋር እያለሁ ገፋ አድርጎ ለማየት የፈቀዳለ የለም። አይነገርም፣ ስለ ሌላ ሰው ሙዚቃ ብሎ ይቀራለ። አንተ ጋር ገፋ አድርጌ ይሄዳለሁ። እንዳልከው አብረው ቢሆን ኖሮ ትችትህ፣ ሂስህ ወይም አድናቆትህ በምትጋራብን መድረክ ላይ የተለየ ስሜት እንደሚኖረው አድማጭም እንደሚረዳ አምናለሁኝ። እስቲ ግን ሞክረ አንተ የምታደንቀውን ሙዚቃ አንሳና የገፋ ሆኖ አንተ የምታደንቀውን ሙዚቃና አንሳ ከዚህ ዘመን ስራዎች፣ በዚህ ምክንያት ነው የምወደው፣ ምናልባት ይሄ እንዲህ ቢሆን ደስ ይለኛል። እነሱም በዚህ መንፈስ እንደሚረዱ ተስፋ አድርጋል። አንድ ነገር መጀመሪ ላስቀምጥ። ማንኛውም ድምፃዊ አንድን ሲዲ በቃ ጨርሻ ያለው ብሎ ለህዝብ ሲያቀርበው ራሱ ወዶት ነው። ስለዚህ በራሱ ባለበት ሁኔታ ልክ ነው። ያ ሲዲ ከማንኛውም ከሌላውም ሲዲ ጋር እኩል ነው እኩል ነው እኩል አይደለም። እኛ አገር እንደምታውቀው ቢልቦርድ ቻርት ምናምን የለም። ይሄንን ከሌ ስራ አንደኛ ሆነ ን ከዛ ስራ ውስጥ ደግሞ አንደኛው ትራክ እንደዚህ ሆነ፣ ይህን ያህል አድማጭ አገኘ፣ ይህን ያህል ሲዲ በቁጥር ተሸጠ፣ መመዘኛዎች የሉም። መመዘኛ የለም። አንድ ግን መመዘኛ አለን። እሱ ምንድን ነው? በአጠቃላይ ዝም ብለህ ከተማ ውስጥ የምታየው የትኛው ሲዲ ይከፈታል፣ የትኛው ሲዲ ለቀጣዩ ጥሩ ስራ አመቻችቷል፣ የትኛው ስራ ኮንሰርት ላይ ብዙ ሰው መቶለታል፣ የትኛው ስራ ለኮንሰርት ቱር አዘጋጅቷል፣ በቀጣይ ለሚኖሩ ስራዎች የትኛው ነው የተመቻቸ ሁኔታ የፈጠረው የሚለው መልስ ነው። ቀጥተኛ መልስ የለም እንዳልኩ። ግን በእያንዳንዱ ድምፃዊ አንድ ሲዲ ሰርቶ ሲጨርስና ሲያወጣው በራሱ ባመነበትና በራሱ ልክ እኔም በራሴ ልክ ሌላውን በራሱ ልክ ትክክል ነው። ሰው ሊያደምጥልኝ ይችላል የመጨረሻ አቅሙን ሰጥቶ ነው ነው የምትለኝ። እዚህ አሁን እከሌ እንደዚህ ስለሆነ እከሌ እንደዚህ ሆነ እከሌ እንደዚህ ስለሆነ እንደዚህ ሆነ ማለቱ አንዳንድ ጊዜ በጣም የሚገርም የዘፈኖችን ኬሚስትሪ ማወቅም አትችልም። እውነትም በራስህ መደሰትህን እና ራስህ አምነህበት ማውጣቱ ትልቁ ነገር ነው እንጂ ሕዝብ ጋር ከደረሰ በኋላ የሚፈጥረውን ስሜት ሊወደድና ሊጠላ እንደሚችል መገመት ትችላል። አንድ አልበም ሰምተህ ግን የመወደድ ጣሪያው የት ድረስ ሊሆን እንደሚችል ማንም ማወቅ አል መናገር አይችልም። እስኪ እንዲህ አድርገን እንመልከተው። አሁን የምታነሳቸው ምክንያታዊ ነጥቦች ናቸው። አንድም አንድ ሙዚቀኛ፣ የዜማ ደራሲ፣ ገጣሚ፣ ድምፃዊ የሚችሉትን የመጨረሻ አቅም እንዲሰጡ ይጠበቃል። ለስራቸው ትጋት ካላቸው ስራቸው እንዲያድግ ተቀባይነት፣ ተወዳጅነት እንዲያተርፍ ስለሚፈልጉ ወይም የሚፈልጉ ከሆነ ብለን እንነሳና በግለሰቦች መካከል ያለ ልዩነት እንዳለ ሆነው ስንፍናን የሚጨምር ይችላል። ጥሩ ችሎታ ኖሮ የሚገባውን ያህል አቅም ሳይሰጡ የሚወጡ እንደ ነገሩ የተሰሩ ስራዎችም እናያለን። ግን ቀድመ ያልካቸውን እናስቀምጥና በጥረት በትጋት የሚችለውን የመጨረሻውን አቅሙን የሰጠ አንድ ድምጻዊም መለስ ብሎ ሲመለከት እንዳሰብኩት አይደለም እኮ ትላለህ። በምንም ስራ ላይ እንዳለው ሁሉ ሲሰማ ሰው ጆሮ ሲደርስ መጽሐፍም ከሆነ ከደረሰው ከእጁ ካመለጠ በኋላ መለወጥ የሚችልበት እድል ካለፍ እንኳን በኋላ እዚኛው ላይ ደካማ ነበር ብሎ መልሶ የራስን ስራ መተቸትና ማረም አለ። ከዛ አንጻር ቅድም ያልከው መነሻ ላይ የሚያስቀምጡትም ሀሳብ ያለቀለት የመጨረሻ አይሆንምና እንስማማ። አሁን ለክርክርና ለውይይት ያህል ነው። ይህን ሰዎች የሚችሉትን ያደርጋሉ። መሰረታዊ ነገሮች አሉ ግን ቢያንስ ባደንካቸው ልንጀምር እንችላለን። ነገ የተሻሉ ስራዎች እንዲመጡ መተሸትን በቀና መንፈስ መቀበልን እንደ ልማድ እንዲያውም ፈልጎ የሚጠየቅ እስከ ማድረግ ድረስ ይኬዳል። ተቹ ብሎ ያቀረበ ድምፃዊ እንዳለ ሰምቼ ነበረ። የሺ ቃለ ምልልስ ላይ ገልጻልኝ ነበረ። እሱም ካለቀ በኋላ ተቹ ማለቱ እኔ ጥቅሞ አይታየኝም። ሲዲ እያሳተምክ ተች ማለት ሲዲ ካሳተምክ በኋላ ብዙ ምን ለውጥ ሊያመጣ የሚችል አይመስለኝም። ዋናው ቁም ነገር እኔ ሲገባኝ፣ ሲዲ መስራት ወይም አንድ ሙሉ አልበም መስራት ገበያን እያሰብክ ከሰራ በትክክል እነግራለሁ፣ ትወድቃለ። ምክንያቱም አንተ ገበያውን ባወጣህበት ጊዜ ገበያው የሚፈልገው ነገር ተለውጦ ሊሆን ይችላል። ዋናው ራስን ማሳደግና ራስ የምትሰማ የራስን አቅም ማግዘፍ ነው እና ራስህን በሚያስደስትህ መልኩ መስራት ነው። ገበያ የሚፈልገውን ነገር ስትሰራ ምናልባት ለዛሬ ገበያ የሚፈልገውን ነገር መልስ ትሰጥም ሊሆን ይችላል። ያ ነገር ግን ጊዜ ይሻገራሉ ጊዜዊ ስሜት ያለፈ ነገር ነው መተኮር ያለበት ነው። ግን የራስን ስሜት ሁልጊዜ እያሻሻልክ እያሳደግ በሙዚቃ ውስጥ መልካም ነገርን መስራት እኔ ጥቅሙ ይመስለኝ። ዘመን ሊሻገር የሚችል ስራ ትሰራለህ። ዘመኑ እንኳን እንደው በመካከለኛ ሁኔታ ቢረዳው ከተወሰነ ጊዜ በኋላ በጣም እያደገ እንደሚመጣ ምንም ጥርጥር የለው። ምክንያቱም ሰው የሚያድግ ነገር ነው፣ ዓለምም ላይ የምናየው እሱ ነው። ስለዚህ ምናልባት በጣም ካስጨነቀኝ ልነግርህ የምችለው ለምሳሌ፣ ጃኖ ከጠራህን በሙሉ ምናልባት፣ ወጣ ባለ መልኩ አዲስ መንፈስ በሙዚቃ ውስጥ እሱን የመሰረተ አልበም እሱ ነው። እሱ አልበም ስለሱ አልበም ብናገር ደስ ይለኛል። ምክንያቱም ዜማዎቹ ኢትዮጵያ መሰረት ያላቸው ናቸው። አቀራረቡና ሙዚቃ ስልቱ ግን ጨርሶ ሌላ ሮክ ነው። ይሄ አዲስ ፊውዥን ነው። ይሄ ደስ ይላል እና ጽድት ብሎ ባለቀ መልኩ በጣም መጨረሻ ደረጃ ደርሷል በሚለው መልኩ ገና ባላየውም ትልቅ አመላካች እና አቅም ያየንበት ወጣቶች ናቸው። አዲስ ስራቸው ነው። ብዙ ተስፋ የፈነጠቀ ይመስላል። እስማማለው። ስለዚህ አሁን እንደዚህ አይነት ድፍረት በቃ ይሄን ነው መሄድ መከተል ያለብን የሚል እምነት አለኝ። ግሩም ነው። መግፋት የቻልነውን ርቀት ያህል ሄደናል። ኃላፊነት ወስደህ የምትመለከትበትን መንገድ እረዳለሁ። መወያየት፣ መከራከር፣ መተቸት ለሙዚቃው እድገት ከሚያስፈልጉ ትልልቅ ዋልታዎች አንዱ ተደርጎ መወሰድ አለበት። ና የእኛም ስራ እናንተን መጠየቅ የምትተቹበት ቦታ፣ የምትደነቁበት ቦታ እኩል አጽንኦት ሰጥተን መውሰድ ነው። ና በዛ መንፈስ ነው የጠየቅኩ ተቻችት ከኛ እንዲጀመር እየተጣጣረ እንደሱ ነው። ልማድ እንዲኖረን ማለት ነው። ትክክል ነው። እንደሱ ነው የሚሆነው። ውይይታችን ይቀጥላል። ሙዚቃ ነክ አስተሳሰቦች፣ አቅጣጫዎች ላይ ነው እየተነጋገርን ያለ ነው። ወደ ስራዎች እንመለስና ከቀደመ ስራ አንዱን አጫውተን ደግሞ ወደ ወጋችን እንመጣለን። ወሰንኩ ብርታ አስቤ አካሌ መንፈሴን ሰብስቤ በፍቅርሽ ሕይወቴን ላኖረው ላልመኝ the sun may last By what I'm was in በፍቅር አስሮኛል ዛሬ ባንቺ በጣም ረክቻለሁ። ነገ ማብረን ሰላም አገኛ እንደማውቅ ፈለግኩ መጪውን አውቅ ፈለግኩ ነው የሚለው። እንግዲህ ቅርታ እረፍት ላይ የከረመ ድምጽ ነው። ከረፍት መልስ አይመስልም። እንዲያውም በጥሩ ስሜት ሆነህ የምትጫወት ነው። አድማጮቻችን ዜማዎችን በድምጽህም በእንጉርጉሮም እየተቋደሱ ነው። ሚካኤል፣ ቅድም ስታስረዳኝ በመልእክታቸውም ላይ ያለውን ነገር ለግጥም የተሻለ ቅርበት ኖሮኝ መከታተል ጀመርኩ ከመጀመሪያ ሲዲ በኋላ ብልሃል። ቀደም ሲል የነበረህን እያነጻጸር የወደፊትን የሚያመላክት አይነት ስሜት በጣም ጎልቶ የሚታይባቸው ዜማዎች ናቸው። በተከታታይ የሰማ ናቸው። ማወቅ ፈለግኩ ተስፋ መፈንጠቅን ከፈተና ማለፍን እንደ ምርጫ ነው ከሰጡ በኋላ እነኝን አይነት ግጥሞች ትመርጣለ? የሚመጡልህ በጣም ብዙ አይነት ግጥሞች ናቸው፣ ግን መመርጣቸው እንዲህ አይነት እንዲህ አይነቶቹ ላይ እንዳልኩ ነው። ይሄ የሚያስለቅሰው በብቃት ተኪሎበታል እኛ አገር። ስለዚህ አሁን ራሱ አገሪቷ የሚያስፈልጋት ተስፋ ነው። እና ብዙ ቦታ ለመድረስ ስለሚችል ሙዚቃችን ተስፋን ማከት ትልቅ ነገር ነው። ተስፋን የሚያክል ነገር ምን አለ? በዛ ስሜት ነው የሚሄደው ነው። አዎ። እና ዜማ ሙዚቃ ደግሞ በጣም በጣም ብዙ ሰው ከሚያስበው ላይ ጉልበት ያለው ነገር ነው። ስለዚህ የኔ መመሪያ ይሄ ነው። በግጥሞቼ ውስጥ መረጋጋት፣ ከራስ ጋር ያለ ሰላምን እንደዚህ ዜማ ላይ አጽንኦት ሰጥተህ ትሰራለህ። በጥሩ ምሳሌ መመልከት የምንችለው አዲሱ ስራ ላይ ሙሉ በሙሉ መባል በሚችል ደረጃ እንዳልከው አንድ ተኩል ነው። ሌላ ሰው የኖረበት አንተ ዜማዎች ውስጥ በሙሉ ስሜት እየሰራህ ነው ያለውና አንዳንድ ጊዜ መልእክትና ዜማዎች የሚጋጩ የሚመስሉ ዘፈኖችን እንሰማለን። የቀደሙ ስራዎችን በምሳሌ ለማምጣት ነው፣ የዳንስ ስሜት ያለው ዜማ ውስጥ ቁጭ ብሎ የሚተክስ ሰው የዘፈነው የሚመስል ዘፈን እንሰማ ነበር። እንዴት ነው ከተስፋ ጋር የሚሄድ ዜማ የሚባል አለ። ያን ስሜት ለማምጣት የሚደረግ የስልት አፈሳሰስ አለ። ግጥምና ዜማ እንዴት ነው የሚስማማው? እስኪ መንፈሱ አጫውተን፣ ግጥሙን ስንታየው ዜማ ይሄል እንደዚህ አይነት ዜማ ነው ማለት ይቻላል። በትክክል እስኪ ያስረዳል ነው የግጥሙ የቃላቶቹ ለምሳሌ፣ ጥልቅ ያለ የፍቅር አገላለጽ ከሆነ በአብዛኛው ረጋ ብሎ ሰው ቢሰማው መልካም ነው። ትመጭ እንደው ሲላ ለምሳሌ ሊጠቀን ናፋቂ ሰርክ የማይታክተኝ ያለው ናፋቂ እንደዚህ ሲል ጠባቂ እንደዚህ ሲል የተረጋጋ ሰውየው እንዲ የትኛው መንፈስ ላይ ሆነ ነው ያም መንፈስ የሚፈጥር ዜማ መሆን አለበት። ይዞት ስህተት ብሎ የሚገባ አንዳንዴ ደግሞ ፈካ ያለ በጣም በራ ያለ ሲሆን ይፈጥናል፣ ይጮዋል እና እንደዚህ ነው አብረው ባላንስ ማድረግ አለበት። ያ የሚራራቀው ሁኔታ የሚፈጠረው አንዳንዴ ጥሩ ኮሜዲያኖች ሁለቱን እያጋጩ አሳይተውናል። እንዴት ነው ይፈጠር የነበረው ዜማና ግጥም ደራሲው ተራርቀው ነው። ዜማና ግጥሙ ሳይዋሃዱ ቀርተው ነው። እንትን ስትመለከታቸው እንግዲህ እንዴት ይፈጠራል? አለ ሶስት ቢያንስ ስቴፕ አለው። አንድ ዜማ ሰው ጋር ከመድረሱ በፊት ገጣሚው ጋር አለ። ከዛ ማን ነው? ቢያንስ አራት ልበል እንጂ ከዛ ራሱ ዜማ ደራሲ አለ። አቀናባሪ አለ። ከዛ ድምፃዊ አለ። ከእነዚህ ውስጥ አንዱ መቼም ይህን ጉዳይ ናስቆም ነበረበት ማለት አለበት እና በተለይ በአብዛኛው ድምፃዊ ስለዚህ እዳው የሁሉም ነው ነው የምትለኝ። ይሄ ለምን ተፈጠረ? እኔ አላቅም። ሚካኤል ሶስቱንም አልበሞችህን ወደ ኋላ ወደፊት እያልን ዜማዎች እያነሳን ስለ ሙዚቃም በጠቅላላው በተለይ ደግሞ ስለ ኢትዮጵያ ሙዚቃም እያነሳን ነው። ለውይይታችን መቋጫ እንዲሆነን እኔ የመረጥኩትን የመጨረሻ መጨረሻ ዜማ ከማስከትላችን በፊት ኢትዮጵያ ውስጥ የሙዚቃ ትዕይንት አዘጋጅተህ ሲዲህ በተዋወቀበት ሰሞን ሰዎች በመድረክም እንዲያገኙ አድርገህ ነበር የመጣኸው ለረፍት መሆኑን ገልጽህልኛል። መቼ ይችላሉ አድናቂዎች በመድረክ ልትገኝና ልትጫወትላቸው አስበሃል? የታሰበ የታለመ ቀጠሮ የተያዘለትም ነገር ካለ እሱንም አጫውተን። የተረጋገጠ ያለው ጁን ላይ ነው። ጁን መጨረሻ፣ እንዲሁም ጁላይ መጀመሪያ ሳምንት፣ ሰኔና ሐምሌ ሰኔ መጨረሻ ሐምሌ መጀመሪያ። አዎ እዛ ተመልሼ መጭደኝ ዲሲ ውስጥ አለኝ ስራ። ከዛ በኋላ ሌሎች እንዲሁ ስራዎችን ለመዘርጋት እንዲሁ አንዳንድ እቅዶች ላይ ነን። ብዙ ብዙ ሄደንበታል በተረጋገጠ መልኩ ገና በዚህ ቀን በዚህ ቀን የምለው ስለሌለኝ ነው እንጂ። እና መምጣቴ እና ጠብቁኝ እያልከ በሚገባ ጠብቁኝ የሚለው ጠብቅሻለሁ ወደሚለው ይወስደን ይሆናል። ከዚያ በፊት ግን በምንን ጠብቀ በመድረክ ከመምጣትህ ሌላ የቅርብ ጊዜ ስራ ነው። አመታት እንደሚወስድ ጊዜ ተወስዶ ሁኔታዎች አመቺ በሆኑበት ዜማ፣ ግጥም ቅድም በምትለው ጥራትና ደረጃ ተመርጦ እንደሚሰራ ይገባኛል። በቅርብ ጊዜ ውስጥ በአመት በሁለት አመት የመመለስ ውጥኑ ሀሳቡ ከወዲሁ የተያዘ የተጀመረ ነገር አለ? በአልበም ደረጃ? አዎ እንግዲህ አንዱ በጣም በተቀናጀ መልኩ ነው መስራት የምፈልገው ለሚያሰሩት ሰዎች የመጀመሪያ የገለጽኩት ነገር ነው። ምክንያቱም ሀገሬ ተመልሼ ስለሚቀጥለው አልበሜ ፈጠራ ስራ ውስጥ መግባት አለብኝ። አላቆምኩትም። አሁንም እያሰብኩ ነው፣ እየሰራው ነው በየእለቱ በአይምሮ እና አመት ከስድስት ወር ከመጀመሪያው አንስቶ ብዬ ነበር። እስከ ሁለት አመት ባለው ውስጥ ሌላ አልበም እንደማወጣ እርግጠኛ ነኝ። በማልበማል ነጠላ ዜማዎች ይኖራሉ። እንጠብቅሃለን፣ እንመለከታለን። ወደ መቋጫው እየተንደረደረ ነው። ከዚያ በፊት ግን ስርጭትና የህትመት ስራዎችን የሙዚቃ ህትመትን በተመለከተ አንስተህልናል። ትልቁ ፈተና ህትመትና ስርጭቱ ላይ ይሁን እንጂ አድማጩ ይመርጣል፣ ዛሬም ይሰማል። እኛ ጥሩ ስራ መስራት ነው፣ የተቀናጀ ስራ መስራታችን ነው የሚያስፈልገው። ብልሃል አዲካ ብዙዎቻችሁን ያንተን ጨምሮ ያለፉትን አስር ሲዲዎች ማለት እንችላለን። በርከት ያሉ ስራዎች በዋናነት እያወጡ ያሉ ናቸው። እንደ አዲስ በር ከፋች ተዳክሞ ከነበረበት ሁኔታ እንዲያንሰራራ የረዱ ይመስላሉ። በጥንካሬ የምትገልጸው አቅማቸው የቱ ነው? አብሮ እንደ ሰራም እንደተመለከተ ነው መሻሻል አለበት የምትለውም አንተ በቀጥታ ከእነሱ ጋር የመስራት እድልህ ሁለቱንም ግራና ቀኝ መመልከት እድል ይሰጠሃል በሚል ስሜት ነው ይህን ጥያቄ ማነሳልህ። የመጨረሻ እናርገው፣ ቀለል ያለ የሚመስል ከባድ ጥያቄ መጠየቅኝ ልክን አዲካ ነው ከቅርብ ጊዜ በኋላ እንደገና የሙዚቃ ስራዎቹን በኢትዮጵያ ህዝብ መካከል በደም ተነሳስቶ እንደዚህ እንዲቀርቡ እያደረገልን ያለው በጣም እናመሰግናለን። ከዛም በተጨማሪ ጥሩ ጊዜ ላይ ነው እነሱም የተገኙት። ምክንያቱም ኢትዮጵያ ውስጥ የነበሩ የቢራ ፋብሪካዎች ወደ ግል ይዞታ እየተቀየሩ ስለሆነ እነሱ የማስተዋወቅ ፍላጎታቸው እያደገ ነው እና ዋና የሚጠቀሙት የእኛን ስራ ነው። ቢራው በሙዚቃ ነው የሚወራረደው ነው። አዎ፣ ስፖንሰር ያደረጉናል። የሙዚቃ ስራ ብዙውን ጊዜ ያው እርዳታ ይፈልጋል፣ ስፖንሰርሽፕ። እነዚህ በተለይ እንደኛ አይነት ባለ ሀገር ስለዚህ ያንንም ጥሩ ጊዜ ተጠቅመዋል ማለት እችላለሁ። ለምሳሌ እኔ ከቅዱስ ጊዮርጊስ ቢራ ጋር የሰራሁት፣ ሌሎቹ ከሜታ ጋር የሚሰሩ አሉ እና ስርጭቱ ጥሩ ነው። ግን አንድ አንድ በጣም ሲሪየስ ነገሮችም አይቻሉ። ለምሳሌ እዚህ ሀገር መጥቼ ሳይ እዚህም ሀገር ማከፋፈሉን እንዲሰሩ ኃላፊነት የሰጠሁት ለአዲካ ነበር ግን በፍጹም በፍጹም ከጠበቁት ቦታቸው ነው ያገኘትና የስርጭት ድክመት ነው። አዎ፣ በፍጹም ኔትወርክ ያለው ስራ እንደዚህ ትክክል የተዘረጋ ስራ አይደለም። ለምን እንደሆነ አልገባኝ። ምክንያቱም አንድ አልበም እኔ ለፍቼ ለሰው ስሰጥ በአግባቡ ለህዝብ እንዲያደርሱልኝ ነው እና በምንም አይነት ኤሌክትሮኒክ ሚዲያዎች ላይም የለም ደን አይቲዩንስ፣ ሌሎችም ምንም አማዞን ላይም የለም። ሙዚቃ የሚቀርብባቸው የሚሸጥባቸው ቦታዎች በፍጹም የለም እና እሱ ላይ ትንሽ ቅር ብሎኛል። ምክንያቱን ስቲያን ስመለስ አጣራለሁ። ምናልባት እንግዲህ የስራ ብዛት ከሆነም አልገባኝም። ምክንያቱም ለነሱ ገቢ የሚቀንስባቸው ነገር ነው እና በእኛ ስራ ላይ ገቢ የለም ብሎ ማለት አይቻለም። ምክንያቱም ስራው ዋናው ጥንካሬ በገንዘብ አቅም ምላሽ ሲሰጥ ነው። ምክንያቱም ሌላ አንድ ካምፓኒ ይቀጥላል። ከኔም በኋላ የሚመጣው አርቲስት ጥሩ እንዲከፈለው ይረዳል። ብዙ ነገር አለው እና ያ ኔትወርኩ መዘርጋት አለበት። ከመምጣት ሀያ ቀን በፊትም በሀገር ውስጥ ሲዲው ገበያ ላይ አልነበረም። ሀያ ቀን ሙሉ ሲዲው አልቆ ምን እንደሆነም አልገባኝም። ከዚህ ሞኜ ቼክ አርጌ ነበረ አሁን እስካለሁበት ሁለት ሳምንት ድረስ አልነበረም እና ይሄ ራሱ ክፍተት ይፈጥራል የአቅርቦቱ እና አሁን በኮፒ በመሳሰሉት ነገሮች ላይ ቅሬታ ማቅረብ አይቻልም ማለት ነው አይቻልም ምክንያቱም ክፍተቱን እየሰጠህ ነው እራስህ ከዛም ውጪ አሁን ለምሳሌ እኛ ሀገር ያለው የኮፒ ስርአት ከሲዲ እያቃጠሉ በርን እያደረጉ እንትን አልፎ አሁን በሞባይል ላይ ነው የሚሰራው ሞባይል ላይ ነው የሚጫንልን እና ያ ቴክኖሎጂ አሁን ህጋዊ በሆነ መንገድ የሚያቀርብልህ ያን አገልግሎት የሚሰጥ ምንም ተቋም የለም ክፍተቱ አሁንም አለ ማለት ነው፣ በዛ መልኩ። ስለዚህ ጥሩ ስራ የተሰራ ነው፣ ግን ትንሽ በተቀናጀ መልኩ ኢንዱስትሪውን የበለጠ ሊያሻግር በሚችል መልኩ እንዲሰራ አሁንም አጥብቄ ጠይቃለሁ። እኔና አዲካ በእርግጥ የነበረን ውል አንድ ሲዲና አንድ ኮንሰርት ነው። እሱን አጠናቅቄ ያለው እኔ በራሴ ያለሁት አሁን። ግን ከዚህም በኋላ በስራ እንገናኛለን። በጣም ጥሩ ስራዎች እየሰሩ ነው ግን መሻሻል ያለባቸው ድክመት ያለባቸው ምትላቸው ያልኳቸው እና ጊዜ ቢኖርህ ከዚህ በላይ ምናረግ ነበረ እንደማይ ፍጹም መወያየት ያለብን ተደጋግሞ መነሳት ያለበት ርዕስ ነው። ምናልባት ቀጣይ ውይይቶች ሌሎችንም ክፍሎች የሚያካትቱ ከአንድ በላይ ሀሳቦችን ማስተናገድ በምንችልበት መልኩ ኃላፊነትን መውሰድ ያለባቸው ቦታ ጋር ኃላፊነት ሊወስዱ ሊመሰገኑ አሁን እንደምታደርገው የሚገባው ጋር ሊመሰገኑ ይገባልና ውይይቱ ይቀጥላል። ሚካኤል ከግሩም ስራዎች ጋር እዚህ ስቱዲያችን ድረስ አጥጋቢ ሀሳቦችን ማንሳት የቻልንበት ውይይት ነው። በምን እንጠብቅህ ነበር ጥያቄ ና፣ ተጠብቅሻለሁ ብልሃል። አንተ በበኩልህ እሱ ነው የምንሰማው። መልሰ እንደምናገኝ ተስፋ አድርጋለሁ። መልካም መንገድ። እኔ በጣም በጣም አመሰግናለሁ። ከስንት አመት ማዳመጥ በኋላ ዛሬ በስቱዲዮቻችሁ ተገኝቼ በጣም አንጋፋ የሆኑ ጋዜጠኞች ጋር ተገናኝቻለሁ። እንደ ነጋሽ፣ ሰለሞን ክፍሌ፣ ጌታውን ታምራት በብዕር ስም ነው በብዕር ስም ነው የሚታወቀው ንጉሴ። በጣም ደስ ብሎኛ። ትልልቅ ሰዎች አይቻለሁ። እንግዲህ አንድ ቀና ነህ። በሀገራችን ደሞ መታችሁ እንደምትሰሩ ተስፋ አለኝ። እግዚአብሔር ይስጥልኝ በጣም አመሰግናለሁ። ești de păcre Altele ieși în ei În coane Că o dea și Altele ieși în ei I'm not Singers to not check out the chair? Ask her to shallow.

አሁን የቀረን ስንብት ብቻ ነው። ናቆኛት ያለሻሉ የኔንም ላንቺ ባወሩ ከአንቺ ብቻ ሰምቶ መቱ ሳይነግሩሽ የኔን በቅቱ ናቆኛት ያለሻሉ Yeninim <speaking> yen en <the> lan chi kan to sai ne

and le shallu ye nenem lanchiva voru kanjive cha sento me tu sai ne grujeni betu na fo mian shallu ye nenem lanchiva voru kanjive cha sento

Could negate the Zar and Kun ne ne ne